በኦሮሚያ ክልል ደረጃ የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ ስድስት የተቃዋሚ ፓርቲዎች ጥያቄዎቻችን ምላሽ አላገኙም፣ በሚል ተሳትፏቸውን በጊዜያዊነት ማቋረጣቸውን አስታወቁ። የምርጫ ስነ ምግባር ደንቡን በመፈረማችን እየተጠቀምን አይደለንም ሲሉም ፓርቲዎቹ እያማረሩ ነው። በ2002 ዓ.ም የረቀቀውን የሥነ ምግባር ደንብ የፈረሙት እነዚህ የፖለቲካ ፓርቲዎች በዚህ የምርጫ ወቅት በአባሎቻችን ላይ እየተፈጸመ ላለው እንግልትና ወከባ መፍትሄ አላገኘንም ብለዋል። የኦሮሚያ ክልል የገዢው ኢህአደግ አባል ድርጅት ኦህዴድ ወቀሳውን አስተባብሯል። እስክንድር ፍሬው ነው ዘገባውን የላከው። ቅሬታ አቅራቢዎቹ በ2002 ዓመተ ምህረት የተረቀቀውን የምርጫ ሥነ ምግባር ደንብ የፈረሙና በኦሮሚያ ክልል የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ናቸው። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሚያ ነጻነት ብሔራዊ ፓርቲ፣ የመላ ኦሮሞ ሕዝብ ዲሞክራሲያዊ ፓርቲ፣ የገዳ ሥርዓት አራማጅ ፓርቲና የኦሮሞ ነጻነት አንድነት ግንባር ናቸው። ፓርቲዎቹ በኦሮሚያ ደረጃ የተቋቋመውና እነሱና የክልሉ ገዢ ፓርቲ ኦህዴድ አባል የሆኑበት የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አቁሟል ሲሉ ቅሬታ አቅርበዋል። ምክር ቤቱ በተሰበሰበባቸው አጋጣሚዎች ያቀረብናቸው በምርጫ ዙሪያ ያሉና ሌሎች ችግሮችም ሲፈቱ አላየንም ባይናቸው። ከቅሬታ አቅራቢዎቹ ፓርቲዎች አንዱ የሆነው የኦሮሞ ብሔራዊ ኮንግረስ ሊቀመንበር ቶሎሳ ተስፋዬ ይህንኑን ያብራሩት የጋራ ምክር ቤቱ ፋይናንስና ጽፈት ቤት በክልሉ መንግስት ወይም በክልሉ ያሉት ምክር ቤቶች ይመቻቻል የሚለው ነገር ለአምስት ዓመት በትዕግስት ቆይተናል። ይሄ ሊሆን አልቻለም። የጋራ ምክር ቤቱ ፋይናንስ የለውም። አባል ድርጅቶቹ የፋይናንስ ችግር ቸው ጽፈት ቤትም የለውም። በተለይም ደግሞ በአሁን በምርጫ ሰዓት እያለን በአባሎቻችን ላይ ምንም አይነት ችግር እንዳይደርስ በነጻነት እንዲንቀሳቀሱ ለማድረግ ነበር። እሱም በዕጩዎቻችን በየቦታው ችግር ይደርስባቸዋል፣ ይዋከባሉ፣ ከምርጫ እንዲወጡ ይገፋሉ፣ ቤታቸው ተሰብሮ ይዘረፋል። ይሄም እንዲቆም በተደጋጋሚ ለምክር ቤቱ ቀርቦ ውሳኔ አላገኘም። ለእነዚህ ፓርቲዎች ቅሬታ ዋነኛው መነሻ የጋራ ምክር ቤቱ ስብሰባ ለሁለት ወራት ተቋርጧል የሚል ነው። ትናንት በጉዳዩ ላይ የተነጋገሩት ፓርቲዎቹ ከስብሰባው መቋረጥ በላይ የጥያቄዎቻቸው ምላሽ አለማግኘት እንደሚያሳስባቸው አቋም ይዘዋል። እናም በአባሎቻችን ላይ እየደረሰ ነው ያሉት ወከባና እንግልት ካልቆመና ሌሎቹም ጥያቄዎቻቸው ምላሽ ካላገኙ በጋራ ምክር ቤቱ ያላቸውን ተሳትፎ ለማቋረጥ ወስነዋል። ቀነ ገደብም አስቀምጠዋል። አቶ ቶሎሳ ይህንኑ ያስረዳሉ። የጋራ ምክር ቤቱ በእነሱ ምክንያት ተቋርጧል። እኛም ለመሳተፍ እንደማንፈልግ እነዚህን ጉዳዮች በአስቸኳይ በአንድ ሳምንት ጊዜ ውስጥ ውሳኔ በኦዲት በኩል ገዢው ፓርቲም ኦዲት ስለሆነ እንዲሰጠን በጋራ ወስነን ከስብሰባው ቀን በፊት ሰጠናቸዋል በጽህፈት ቤታቸው። ስለዚህ አንድ ሳምንት ነው የሰጣችኋቸው? የዛሬውንም ስብሰባ ቀርታቸዋል። የጋራ ምክር ቤቱ መሰብሰብ ነበረበት። አልተሰብሰባችሁ? የጋራ ምክር ቤቱ አስቀድሞ ስለተቋረጠ የጋራ ምክር ቤቱ ዛሬ መቀጠሉ አለመቀጠሉ ማንም የሚያውቀው ነገር የለም። አስቀድሞ ተቋርጧል። ለሁለት ወር ተቋርጧል። ኦዲድ ክዳል። እኛ ግን ተሰብሳቢዎቹ እኛ ስለሆንን በኮሚቴም ደረጃ እየሰራው ስለሆነ ኮሚቴው አጀንዳ አልቀረጸም። በችግር ደረጃ እንኳን ኮሚቴ ተቋቁሞ በኦብኮ አባላት ላይ ችግር ደርሶ ሄዶ በደቡብ ምዕራብ ሸዋ ዞን ላይ በበቾ ምርጫ ክልል በአባላችን ቤት ተሰብሮ መዘረፍ ጉዳይ አጣርተን እሱን እንኳን ሪፖርት ማቅረቢያ ቦታ አተናል። ስለዚህ እነሱ እንዳልኩ ባለፈው ስብሰባ ሄደናል ይላሉ። አዳማ ናቸው፣ ሌላ ሌላ ናቸው። የራሳቸውን ስራ ያስኬዳሉ። የጋራ ምክር ቤቱ ግን ስራውን እንዲያቆም ወይም ደግሞ ዝም ብሎ ለይስሙላ የጋራ ምክር ቤት እና የሚዲያ ሽፋን ሆኖ እንዲቀጥል ይፈልጋል። እኛ ደግሞ ይሄ ሆኖ እንዲቀጥል አንፈልግም። የኦሮሚያ ክልል ገዢ ፓርቲ የሆነው የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ በፓርቲዎቹ የሚቀርቡትን ወቀሳዎች አይቀበልም። በኦሮሚያ ክልል ደረጃ በተቋቋመው የፖለቲካ ፓርቲዎች ጋራ ምክር ቤት የኦህዴድ ተወካይ የሆኑት አቶ ሞገስ ኢዴኤ ስብሰባው ለሁለት ወራት ሳይሆን ለአንድ ወር መቋረጡን ገልጸዋል። ያም ቢሆን ግን በስምምነት የተደረገ ነው ባይ ናቸው። በተቃዋሚ ፓርቲ አባላት ላይ ለሚደርሰው እንግልትና ውከባ ምክር ቤቱ መፍትሄ አይሰጥም ለሚለውም የማጣራት ስራዎች ተሰርተው እንደሚያውቁ አስታውሰዋል። መረጃዎች ሐሰት ሆነው የሚገኙበት አጋጣሚ መኖሩንም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ